የአሜሪካ ድምፅ ነው በ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 26 2017 ዓ ም ዝግጅታችን ጀመረ ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮቻችን የቅዳሜ ምሽት የአሜሪካ ድምፅ ዝግጅታችን ተጀመረ። ፕሮግራም በመምራት አብሬያችሁ የማመሸው አስማማየኖ ነኝ። የፕሮግራሙ ዋና አዘጋጅ ዚዮን ግርማ ናት። በዛሬ ምሽት ዝግጅቶቻችን ከዚህ በፊት ወደ እናንተ ካደረስናችሁ ዘገባዎች መካከል የመራረጥናቸውን በድጋሚ እናሰማችኋለን በአምስት ዓመታት ውስጥ ዝቅተኛ የተባለው የዋጋ ንረትና የባለሙያዎች አስተያየት እንዲሁም በኢትዮጵያ እየጨመር ነው የተባለው የወጣቶች የሱስ ተጋላጭነት የተመለከቱ ዘገባዎችን በምሽቱ ወደ እናንተ የምናደርስ ይሆናል። እናንተም እስከ ምሽቱ አራት ሰዓት ድረስ ቆይታችሁን ከአሜሪካ ድምፅ ጋር እንድታደርጉ እንጋብዛለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ እየተላለፈ ይገኛል። አሁን ቀጥታ የምናልፈው ወደ ሰዓቱ የዓለም ዋና ዋና ዜናዎች ይሆናል። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የኢትዮጵያ መንግስት በተደጋጋሚ ረዕደ መሬት በሚከሰትበት ማዕከል አዋሳኝ ቦታ ከሚገኙ አፋር፣ ኦሮሚያና አማራ ክልል አካባቢዎች 80 ሺ ነዋሪዎችን ከአካባቢው ማራቁን ገለጸ። በርዕደ መሬት መለኪያ እስከ አምስት ነጥብ ስምንት ሬክተር ስኬል የተመዘገበ የመሬት መንቀጠቀጥ በአፋር ክልል ዛሬ ቅዳሜ ከሰቱን የኢትዮጵያ መንግስትና የአሜሪካ ጂኦሎጂካል ሰርቬይ መስሪያ ቤት አስታውቀዋል። ርዕደ መሬቱ በመጠንና በድግግሞች እየጨመረ መምጣቱን የጠቆመው የኮሚኒኬሽን መስሪያ ቤቱ መግለጫ ዛሬ ቅዳሜ የተመዘገበው አምስት ነጥብ ስምንት ሬክተር ስኬል መጠን ከእስካሁኖቹ የጨመረ መሆኑን ያሳያል። ዛሬ ቅዳሜ ውድ ቅት ሌሊት ላይ 9 ሰዓት ከ53 ደቂቃ አካባቢ ከኦሮሚያ ክልል ከአቦምሳ ከተማ 56 ኪሎ ሜትር ና ከአዳማ ከተማ 146 ኪሎ ሜትር ርቀት በሚገኝ ቦታ ላይ ርዕደ መሬቱ መከሰቱን የአሜሪካ ጂኦሎጂካል ሰርቬ ባወጣው መግለጫ አስታውቋል። በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ሕዋ ሳይንስ ና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ ርዕደ መሬቱ አፋር ውስጥ በምስራቅ ሸዋ ፈንታሌ ና አዋሽ ከተማ አካባቢ ዶፈን በተባለ ተራራ መሀል ላይ መከሰቱን ለአሜሪካ ድምጽ ተናግረዋል። ርዕደ መሬቱ የተከሰተው እዛው ሰሞኑን ሲከሰትበት በነበረው ቦታ አፋር ውስጥ መሆኑን ገልጸው በሌሎች ከተሞች የተሰማው ንዝረቱ ነው ብለዋል። ከዛሬው ክስተት በኋላ መግለጫ ያወጣው የኢትዮጵያ መንግስት ለችግሩ ችግሩ ተጋላጭ ናቸው የተባሉ አካባቢዎችን በመለየትም አስራ ሁለት ቀበሌዎች ላይ መንግስት ከተለያዩ የሙያ ዘርፎች የተውጣጡ የአደጋ ጊዜ ሰራተኞችን በቦታ በማሰማራቱ የጉዳቱን መጠን አሰሳ በማድረግ ላይ እንደሚገኝም አስታውቋል። የርዕደ መሬቱ ንዝረት አዲስ አበባ፣ አዳማ፣ መተሐራና በሌሎች ከተሞች ለጥቂት ሰከንዶች ከዚህ ቀደሙ ጠንከር ባለ ሁኔታ መስማታቸውን ነዋሪዎቹ ገልጸዋል። በተያያዘም የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን እየተከሰተ ባለው የርዕደ መሬት ክስተት ሁኔታ አስመልክቶ ዛሬ ባወጣው መግለጫ በአፋር ክልል አዋሽ ፈንታሌና ዱለቻ ወረዳዎች እንዲሁም በኦሮሚያ ክልል ፈንታሌ ወረዳ ነዋሪዎች የርዕደ መሬቱ ክስተት ሊያደርሰው በሚችል አደጋ ተጋላጭ መሆናቸውን አስታውቋል። በአፋር ክልል በአዋሽ ፈንታሌና ዱለቻ ወረዳዎች ውስጥ 35 ሺህ የሚሆኑ ነዋሪዎች ለችግሩ ተጋላጭ መሆናቸውን መግለጫው አመልክቶ በአዋሽ ፈንታሌ ስድስት ቀበሌዎች ከሚገኙ 15 ሺህ ነዋሪዎች እስከ አሁን 7 ሺህ የሚሆኑት ወደ ሌላ ስፍራ ተጓጉዘዋል ብሏል። በዱለቻ ወረዳ ካሉት ሀያ ሺ ተጋላጭ ነዋሪዎችም እስካሁን ከ ስድስት ሺህ በላይ ነዋሪዎች አካባቢውን መልቀቃቸውን አስታውቋል። በኦሮሚያ ክልል ፈንታሌ ወረዳም ከአምስት ቀበሌዎች አስራ ስድስት ሺ 1መቶ ሰማኒያ ሁለት ነዋሪዎች ለአደጋው ተጋላጭ መሆናቸውን የጠቀሰው መግለጫው እስካሁን ድረስ 7 ሺ 3መቶ ሀምሳ ነዋሪዎች ከስፍራው መውጣታቸውን ገልጿል። ቀሪዎቹ ነዋሪዎችም በሚቀጥሉት ቀናት ውስጥ ከስፍራው እንዲንቀሳቀሱ እየተሰራ ይገኛል ብሏል። ኮሚሽኑ በአጠቃላይ ለ70 ሺ የኅብረተሰብ ክፍሎች ሰብአዊ ድጋፍ እያደረገ እንደሆነ ጠቅሶ ይህም በገንዘብ ሲተመን ከ ሁለት መቶ ሰማኒያ አንድ ሚሊዮን በላይ እንደሚሆን ገልጿል። አድማጮች የዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። የሚያንማር ወታደራዊ መንግስት ስድስት ሺህ እስረኞችን በምህረት ፈታ። ሚያንማር ከብሪታንያ ነጻ ያወጣችበትን ሰባ ሰባተኛ ዓመት ምክንያት በማድረግ የሀገሪቱ ወታደራዊ መንግስት ከስድስት ሺህ በላይ እስረኞችን በምህረት ለቀቀ። የሌሎች እስረኞች ቅጣት መጠንም ቀንሷል። ወታደራዊ መንግስት በህዝብ ከተመረጠው የኦንግ ሳን ሱንቺ አስተዳደር ስልጣን ከተነጠቀበት የአውሮፓውያኑ የካቲት 2001 ዓ.ም ጀምሮ በወታደራዊ አገዛዝ ከታሰሩ በመቶዎች የሚቆጠሩ የፖለቲካ እስረኞች መካከል በአሁኑ ምህረት የተካተቱት ጥቂቶቹ ናቸው። ወታደራዊው አገዛዝ ስልጣን ላይ የወጣበት ሂደት በወቅቱ ከፍተኛ ሰላማዊ ተቃውሞ ገጥሞት የነበረ ሲሆን አሁን ላይ ግን ወደ ተንሰራፋ የትጥቅ ትግል ተቀይሯል። በመንግስት የሚተዳደረው ቴሌቪዥን ለአምስት ሺህ አገሪቱ ዜጋ እስረኞች እንዲሁም አንድ መቶ ሰማኒያ የውጭ ዜጎች ምህረት መደረጉን ዘግቧል። በመጨረሻም ሩሲያ ስምንት ሚሳይሎችን መምታቷንና ተጨማሪ የዩክሬን መንደርን መቆጣጠሯን አስታወቀች። የሩሲያ መከላከያ ሚኒስትር የሀገሪቱ ጦር በዩክሬን ምስራቃዊ ሉሃንክስ ግዛት ውስጥ የምትገኘውን ናዲያ የተባለችውን መንደር መቆጣጠሩንና በዩናይትድ ስቴትስ የተሰሩ ስምንት የአርሚ ታክቲካል ሚሳይል ሲስተምስ የዩኤስ ሚሳይሎችን መምታቱን ሮይተርስ ዘግቧል። ዘገባውን ያሰራጨው ሮይተርስ የጦር ሜዳ ውሎ መረጃዎች ማረጋገጥ እንዳልቻለ አስፍሯል። ሚኒስትሩ የሀገሪቱ የአየር መከላከያ ስርዓት ቅዳሜ ማለዳ በሰሜን ሌንግራንድ አካባቢ የተመቱትን ሶስቱን ጨምሮ በሩሲያ አየር ክልል ውስጥ የገቡ አስር የዩክሬን ሰው አልባ አውሮፕላኖችን መቶ መጣሉን አክሏል። በሴንት ፒተርስበርግ የሚገኘው ፑልኮቮ የአየር ማረፊያ ቅዳሜ ማለዳ ላይ ማናቸውንም በረራዎች ለጊዜው አቁመዋል። አድማጮች ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ ቅዳሜ ምሽት ዘገባዎቻችን ጋር አብራችን ቆዩ። ከአጫጭር የዓለም ዜናዎች ተመልሰናል። እየተከታተላችሁ ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ታኅሳስ 26 2017 ዓ ም የአሜሪካ ድምፅ ዝግጅታችን ነው። ዘውትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችን በራዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪ አማሪክ ላይ በቀጥታ ማዳመጥ ይችላላችሁ። አሁን ወደ ዕለቱ የመጀመሪያ ዝግጅት እንለፍ። የምሽቱ የመጀመሪያው ዝግጅታችን በኢትዮጵያ ያለውን የዋጋ ንረት ይመለከታል። የኢትዮጵያ ብሔራዊ ባንክ ህዳር ወር መጨረሻ የተመዘገበው የዋጋ ንረት 16.9 በመቶ መሆኑን ገልጾ ይህም ባለፉት አምስት ዓመታት ከተመዘገበው ዝቅተኛው ነው ሲል ባወጣው መግለጫ አስታውቋል። ባንኩ አዲስ የተቋቋመው የገንዘብ ፖሊሲ ኮሚቴ የመጀመሪያ ስብሰባን ተከትሎ ባወጣው መግለጫ ለዚህ ውጤት መገኘት ደግሞ የተከተለው ጥብቅ የገንዘብ ቁጥጥር ፖሊሲ ዋና ምክንያት መሆኑን ገልጿል። የአሜሪካ ድምፅ ያነጋገራቸው የፋይናንስ ባለሙያዎች በበኩላቸው መንግስት አሁንም የዋጋ ንረቱን ከዚህ በላይ ዝቅ ለማድረግ መስራት ይኖርበታል ብለዋል። ባለሙያዎቹ የዋጋ ግሽበት እየቀነሰ ነው ማለት ኑሮ እየረከሰ ነው ማለት አይደለምም ብለዋል። በዚህ ዙሪያ የተጠናቀረውን ዘገባ እንደሚከተለው ይቀርባል። በተወካዮች ምክር ቤት ታህሳስ 8 ቀን 2017 ዓ ም የጸደቀው የብሔራዊ ባንክ አዋጅ መሠረት አድርጎ የተቋቋመው የገንዘብ ፖሊሲ ኮሚቴ ትላንት የመጀመሪያ ስብሰባውን ማድረጉን ብሔራዊ ባንክ አስታውቋል። የገንዘብ ፖሊሲ ምክር ሐሳቦችን ለባንኩ ዳይሬክተሮች ቦርድ በማቅረብ የማስጸደቅ ስልጣን እንዳለው የተገለጸው ይህ ኮሚቴ ስብሰባውን ተከትሎ ባወጣው መግለጫ በዳሮር መጨረሻ የተመዘገበው አጠቃላይ የዋጋ ንረት 16.9 በመቶ መሆኑን ገልጿል። ይህም ባለፉት አምስት ዓመታት ከተመዘገበው የዋጋ ንረት ዝቅተኛ መሆኑን ማሳውቋል። የብሔራዊ ባንክ ገዢ ማሞ ምህረቱ ከመግለጫው ሁለት ቀናት አስቀድሞ ለሀገር ውስጥ የመንግሥት መገናኛ ብዙሃን በሰጡት ቃለ መጠይቅም የዋጋ ንረት ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጻር ከፍተኛ ቅናሽ ማሳየቱን ገልጸዋል። መንግስት በአጠቃላይ ምርትና ምርታማነትን በማሳደግ ረገድ ከወሰዳቸው ሁነኛ እርምጃዎች ጋር ተጨምሮ የገንዘብ ፖሊሲ እርምጃዎች የዋጋ ንረትን በመቀነስ ረገድ አይነተኛ ሚና ተጫውተዋል። ለምሳሌ ባለፈውን አመት ኢንፍሌሽን ብንወስድ ወደ 30 ፐርሰንት የደረሰው አሁን ወደ 16 ፐርሰንት ቀንሷል። በዚህ ረገድ የሚሰሩ ተጨማሪ ስራዎች አሉ። በአጠቃላይ ኢንፍሌሽን ለመከላከል፣ ለመቆጣጠር የሚሰሩ ስራዎች ተጠናክሮ ይቀጥላሉ። ብሔራዊ ባንክ በመግለጫው የምግብ ነክ የዋጋ ግሽበት 18.5 በመቶ መሆኑን አንስቶ የመቀነስ አስማሚያ እያሳየ መሆኑን ገልጿል። በአንጻሩ የምግብ ነክ ያልሆኑ ሸቀጦች የዋጋ ንረት ከነበረበት 11.6 በመቶ ጭማሪ አሳይቶ አሁን 14.4 በመቶ እንደሆነ አስታውቋል። የውጭ ምንዛሬ ለውጡን ተከትሎ በአንዳንድ ሸቀጦች ላይ የተደረገው የዋጋ ማሻሻያ ለምግብ ነክ ያልሆኑ ምርቶች ዋጋ መጨመር በምክንያትነት ጠቅሷል። ባንኩ በመግለጫው የዋጋ ንረት እየቀነሰ መሆኑን ቢገልጽም የአሜሪካ ድምፅ ከሰሞኑ ያነጋገራቸው ሸማቾች ግን የሸቀጦች ዋጋ እየጨመረና የኑሮ ሁኔታው አስቸጋሪ እንደሆነባቸው ለአሜሪካ ድምፅ ተናግረዋል። አቶ ቁምላቸው አበበ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር ናቸው። ሸማቹ በከፍተኛ ችግር እና ስቃይ ላይ ነው ያለው። ይሄ አብዛኛው ሸማች የመንግስት ሰራተኛ ነው፣ የመንግስት ተቀጣሪ ነው፣ አነስተኛ ገቢ ያለው ነው በአጠቃላይ በኑሮ ውድነቱ በዋጋ ግሽበቱ ከፍተኛ ጉዳት እየደረሰበት ልጆቹን ማስተማር እሱም በቀን ሁለቴ በቀን ሶስቴ መብላት እስኪቸገር ድረስ። የዋጋ ንረቱን አሃዝ አስመልክቶ በመንግስት በሚጠቀሱ ቁጥሮችና ከሸማቾች በሚሰጡ አስተያየቶች መካከል ያሉ ልዩነቶችን መነሻ በማድረግ የዋጋ ንረት መለኪያ አሃዞችን በተመለከተ የጠየቅናቸው የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ተከታዩን ይላሉ። ዋጋ ግሽበት እየቀነሰ ነው ማለት ኑሮ እየረከሰ ነው ማለት አይደለም። ተደጋግሽበት እየቀነሰ ነው ሲባል ኑሮ እየረከሰ ነው የሚል አይነት አረዳድ ስላለ ነው። እንደዛ ማለት አይደለም። አምና የዋጋ ግሽበት ለምሳሌ በሰላሳ በመቶ እየጨመረ ከነበረ ዘንድሮ በሀያ ከጨመረ አሁን እየጨመረ ነው ኑሮ እየተወደደ ነው። ግን አምና እየጨምር ከነበረ ሁኔታ እየቀነሰ ነው ማለት ነው። አይደለም በሰላሳ ይጨምር ነበር ከአመት ከምናምን በፊት። አሁን ያው ማዕከላዊ ስታቲስቲክስን መረጃ ይዞ ነው ብሔራዊ ባንክ የሚናገረው፣ አስራ ስድስት ነጥብ ዘጠኝ በመቶ በህዳር ወር መጨረሻ ላይ ብሏል። አምና ከነበረው ህዳር ጋር ሲወዳደር ከዛ በፊት ከዛ ዓመት በፊት ከነበረው በአንጻሩ ጭማሪው ቀንሷል እንጂ ኑሮ እየቀነሰ ነው ማለት አይደለም። ኑሮማ እየተወደደ ነው። በዛ ላይ ደግሞ ሰዎች ከራሳቸውም አኳያ ነው የሚናገሩት። ይሄ አማካኝ ቁጥር ነው። አንድ ሰው አብዛኛውን ገቢ ምግብ ላይ የሚያውል ከሆነ ምናልባት በአርባም በሀምሳ በመቶም ሊጨምርበት ይችላል። አብዛኛውን ገቢው አንድ ሰው ደግሞ በጣም ኑሮ የተሻለ ከሆነ ደግሞ ከአጠቃላይ ከገቢው አኳያ ምግብ ላይ የሚያውለው ነገር በጣም ዝቅተኛ ስለሚውል ላያስተውለው ይችላል። እና ሰዎች ካሉበትም የኑሮ ደረጃ አኳያ ነው የዋጋ ግሽበት የሚናገሩት። ይሄ ቁጥሩ ግን የሚናገረው አማካኝ ነው። በአማካኝ አጠቃላይ በአማካኝ ለምሳሌ አንድ ሺህ ሰዎች ልትወስድ ትችላለ። አምስት ሺህ ሰዎች ልትወስድ ትችላለ እና አማካኝ ብዙ ጊዜ ያው የራሱ አሳሳችም ነው። ከዛ ውጭ ደግሞ አማራጭ የለውም። በንድ ከኢኮኖሚ አኳያ ስታየው በምን መልኩ ልትለካው ትችላል? አማካኝ ካልወሰድክ እና ያ ነው። በአሁን ወቅት እየቀነሰ ለመጣው የዋጋ ንረት ከነሐሴ 2015 ዓ.ም ጀምሮ እየተከተለ ያለው ጥብቅ የገንዘብ ፖሊሲ ምክንያት መሆኑን ብሔራዊ ባንክ አስታውቋል። ፖሊሲው ውጤት ማምጣቱ ላይ የሚስማሙት በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት የፋይናንስና ኢንቨስትመንት መምህር የሆኑት ዶክተር ሰዋላ አባተ አሁንም ግን ተጨማሪ ስራዎች ያስፈልጋል ይላሉም። የገንዘብ ፖሊሲው ለዋጋ ንረቱን ቁጥጥር ለማድረግ ከፍተኛ አስተዋጽኦ አለው። ያ ሲባል ግን ኮስት ደግሞ አለው። በሌላ መንገድ አሁን ዋጋ ንረቱ ላይ ያበጣውን አስተዋጽኦ ብቻ ስለሆነ ነው እንጂ ይሄን ፈውስ ለማግኘት የተከፈሉ ዋጋዎች አሉ። ኢንቨስትመንትን በተመለከተ እንዲሁም ደግሞ የአምራች ኢንዱስትሪ ዘርፉ፣ የኮንስትራክሽን ዘርፉ፣ ሌሎችም የሰርቪስ ዘርፉ ላይ አሉታዊ አስተዋጽኦ አሳድሯል። የዚህ ጥብቅ የሆነ የገንዘብ ፖሊሲ የብድር ምጣኔን በመገደብ ደረጃ ኢኮኖሚ ላይ ሰርፍ ያደገው የገንዘብ ምጥር ከስራ ዕድል ፈጠራ ውስጥ የራሱ የሆነ አሉታዊ ተጽዕኖ አለው። ግን በዚህ በኩል ያሳደረው አሉታዊ ተጽዕኖ እና በዛኛው በኩል ደግሞ በዋጋነት በመቆጣጠር ደረጃ ያመጣው አወንታዊ አስተዋጽኦ ሲመዘን እንግዲህ የሚያመጣው አወንታዊ አስተዋጽኦ በልጦ ስለተገኘ ይመስለኛል። እንዲህ አይነት ፖሊሲዎች ተግባራዊ የተደረጉታኝ ብሔራዊ ባንክ የሀገሪቱ ኢኮኖሚያዊ ሁኔታ በገመገምበት በዚህ መግለጫው የዋጋ ንረትን ለመቆጣጠር በሚል ጥሏቸው የነበሩ ገደቦችንም አሻሽሏል። ከዚህ በፊት የባንኮች አመታዊ ብድር መጠን ከ14 በመቶ እንዳይበልጥ ጥሎት የነበረውን ገደብ ወደ 18 በመቶ ማሳደግ አሻሽሎታል። ዶክተር አብዱል መናን ግን ይህ ባንኩ ውሳኔ ዋጋ ንረትን መልሶ የሚያባብስ ነው ሲሉ ጊዜው አለመሆኑን በመጥቀስ ተችተዋል። ብሔራዊ ባንክ ይህም ጥልቅ ፖሊሲ ይከተላለ፣ ያለው እስከሚቀጥለው ውሳኔ ድረስ ነበር። ከዛ በኋላ ከእንደገና ፖሊሲን አየዋለሁ ብሎ ነበረ። አሁን ግን ወቅቱም ሳይደርስ ብሔራዊ ባንክ ይህንን ፖሊሲ ሪቫይዝ አድርጎታል። ይህንን ያደረገበት ምክንያት እንደምንረዳው ከፍተኛ የሆነ የገንዘብ እጥረት ኢኮኖሚ ውስጥ አለ። ከፍተኛ የኢኮኖሚ መቀሳቀስ ይታያል። ኢኮኖሚ ውስጥ ያው ኢትዮጵያ የመንግስት ኢኮኖሚ በዚህ ያህል አድጓል የሚለው ጉዳይ እንዳለ እንደተጠበቀው ጥያቄ ውስጥ የሚገባ ነው። የኢትዮጵያ መንግስት የኢኮኖሚ እድገት መረጃ እናም ከፍተኛ የሆነ ብሔራዊ ባንክ ጫና አለበት ብድር ያደረጉ ብዙ እንቅስቃሴ የኢኮኖሚ እንቅስቃሴ ተዳክመዋል። ብድር ይለቀቅ፣ ባንኮቹ ይፈቀደላችሁ ከባንኮቹም ከግሉ ሴክተር ነው ጫና ያለ። ስለዚህ ብሔራዊ ባንክ ትንሽ ለዘብ አድርጎታል። በአስራ አራት በመቶ የሚለውን ገደብ ወደ አስራ ስምንት አሳድጎታል። እኔ ደግሞ እምነቴ የዋጋ ግሽበት ከአስር በመቶ ሳይወርድ ወደ አስር ቢያንስ ስምንትና ዘጠኝ ሳይወርድ ቶሎ መቸኮሉ ተመልሶ የዋጋ ግሽበት ሊመጣ ይችላል። እሱን ብቻ አይደለም አሁን በትልዩ ገበያና በኦፊሻል ገበያ መካከል የውጭ ምንዛሬውን አሁን ያለው በዶላር ብርና የምናልባት ከአስር እስከ አስራ አምስት ብር ባለ አካባቢ ነው ልዩነቱ። እሱንም ሊያሰፋ ይችላል እና ትንሽ የተቸኮለ ይመስለኛል እስከ ሰኔ ድረስ ቢገፋው መንግስት ጥሩ ነበረ። ሰኔ ድረስ ቢገፋው ክረምትም ይመጣል ወደ ኢኮኖሚ እንቅስቃሴ የተዳ የሚዳቀማል ዋጋ ግሽበትም ክረምት ላይ ይሻላል። ከዛ በኋላ ከመስከረም በኋላ ቢሆን የተሻለ ነበረ የሚል ነው። ትንሽ ቀርሜ ስለሆነ ግን ኢንፍሌሽን የዋጋ ግሽበት ተመልሶ ሊመጣ ይችላል። በዚህ ሀሳብ የማይስማሙት ዶክተር ሰዋለ በበኩላቸው ማሻሻያው የባንኮችን የገንዘብ ጥረት በመፍታት ኢኮኖሚን ያነቃቋል ይላሉም። ዘጌቷል ካላን በስተቀር ትክክለኛ ጊዜ ነው። ምክንያቱም ባንኮች በከፍተኛ ደረጃ በባንኮች በፋይናንሽል ሴክተሩ ላይ እያሳደረው አሉታዊ አስተዋጽኦ አለ። የብድር እድገቱ በመወሰኑ እና በመገደው ምክንያት ተበዳሪዎች የተለያየ ብድሮችን ከባንክ ለማግኘት የሚያደርጉት ጥረት የተሰናከለ ወይም ደግሞ እውን ሳይሆን የቀረባቸው ብዙ ክስተቶችን አይተናል። በዚህ ምክንያትም ባንኮች የያዟቸውን ሪሶርሶች፣ አንዳንድ ባንኮች እንደተባለው የገንዘብ ጥረት ያለባቸው ባንኮች እንዳሉ ሁሉ ግን በቂ የሆነ ዲፖዚት ደግሞ ሰብስበው በዚህ ገደብ ምክንያት ማበደር ያልቻሉ ባንኮች አሉና አንደኛ እነዚህ ባንኮች ያላቸውን ሪሶርስ አትራፊ በሆነ መንገድ የሚጠቀሙ ይፈቅዳል። ሌላው ደግሞ የኢኮኖሚው ተዋናኝ የሆኑ የአምራች ኢንዱስትሪ ዘርፉ፣ ኮንስትራክሽን ዘርፉ፣ በአገልግሎት ዘርፍ የተሰማራው የንግዱ ማህበረሰብ ደግሞ ቢዝነሱን ለማከናወን የሚያስችሉ የፋይናንስ ግባር ፋይናንስ ተቋም ሊያገኝ የሚችሉበት ዕድል ይፈጥሯል እና ይሄ ዕድል ደግሞ ወደ ኢንቨስትመንት ይቀየራልኝ ኢንቨስትመንቱ ደግሞ በራሱ የሚያመጣው ስራ እድል ይኖራል፣ እድገት ይኖራል። የመንግስት የብሔር በተብሰባ ሆ ያሳድጋል። ኢኮኖሚውም እንዲንቀሳቀስ ናን በተወሰነ መንገድ ከነበረው መቀዛቀዝና መፋዘዝ እንዲወጣ የራሱ የሆነ አስተዋጽኦ ይኖረዋል። ቀላል አይደለም። አራት ፐርሰንት ከአጠቃላይ የብድር ፖርትፎሊዮ ተጨማሪ ብድር የመስጠት እድል መፍጠሩ እነዚህም የንግድ ተቋማት ያለባቸውን የፋይናንስ ጥረት ከመፍታት አንጻር ከፍተኛ አስተዋጽኦ ይኖረዋል። ተገኘ አሰባ ብሔራዊ ባንክ በመግለጫው ከዚህ በፊት ይፋ ያደረገው የ15 በመቶ የፖሊሲ ተመን እንዲሁም ለባንኮች በሚሰጣቸው የአንድ ቀን ተቀማጭ ሂሳብና የብድር ተመን ላይ አሳልፏቸው የነበሩ ውሳኔዎች ባሉበት እንደሚቀጥሉ አስታውቋል። ለአሜሪካ ድምፅ አስማማዬ ነው ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የታኅሳስ 26 2017 ዓ ም የቅዳሜ ምሽት ዝግጅታችን ነው። በማስከተል ወደ እናንተ የምናደርሰው ደግሞ የሴቶች ውክልናና ሴቶችን ማብቃት በኢትዮጵያ የሚለው ዘገባ ይሆናል። ምንም እንኳን ኢትዮጵያ ከሌሎች የአፍሪካ ሀገራት የላቀ ብዛት ያላቸው የሕዝብ ተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት፣ የሚኒስትር ቦታዎችና የፍትሕ አካላት ኃላፊነት ላይ ያሉ ሴት አባላት እንዳሏት አሃዞች ያሳያሉ። ነገር ግን በፖለቲካውም ሆነ በተለያዩ ማኅበራዊ ዘርፎች ላይ የሚሳተፉ ሴቶች በቂና አጥጋቢ የሆነ የውሳኔ አቅም እንዲኖራቸው የሚያደርግ ምህዳር እንደሌለ በሴቶች ዙሪያ የሚሰሩ ተቋማት ይናገራሉ። ኤደን ገረመው በትምራን የሲቪክ ማኅበር የመርሃ ግብር አስተባባሪ የሆነችው ወጣት ቤተሌም አለምንና የኤውቪ የሴት አመራሮች ማህበር አጋር መስራችና ዳይሬክተር ወይዘሮ ናው ሰናይ ግርማን አነጋግራ ያሰናዳችሁ ዘገባ በመቀጠል ይቀርባል። ባለፉት ስድስት ዓመታት በፖለቲካውም ሆነ በተለያዩ ማህበራዊ ዘርፎች ላይ ንቁ የሆነ የሴቶች ተሳትፎ መታየቱን በሴቶች ዙሪያ የሚሰሩ ተቋማት ይናገራሉ። ይሁን እንጂ ኢትዮጵያውያን ሴቶች በየደረሱባቸው የስራ እርከኖች፣ በተለይም በፖለቲካው ዘርፍ ያላቸው ተሳትፎ የውክልና እንጂ የውሳኔ ሰጭነት አለመሆኑንም በተደጋጋሚ እንደወቀሳ ሲነሳ ይሰማል። Thank <laughs> በትምራን እንስታዊ የሲቪክ ተቋም ከፍተኛ የመርሃ ግብር አስተባባሪ ቤቴልሄም ዓለም ያለፉት ዓመታት በሴቶች ፖለቲካዊ ተሳትፎ ላይ መዋዠቅ የታየበት ነው ትላለች። በሁለት ሺህ አስራ ስምንት ፕራይም ሚኒስተር አቢይ ከመጣ በኋላ ብዙ ለውጦችን አይተናል። ኦፍኮርስ፣ ለምሳሌ የሴቶችና የወንዶችን ሬሾ ስናይ እስከ ሃምሳ ሃምሳ ፐርሰንት እስኪሆን ድረስ ካቢኔት ወይንም በሚኒስትሪ ደረጃ ላይ አይተናል። ከዛም በተጨማሪ ደግሞ ይሄ በፌዴራል ሱፕሪም ኮርትም ፕሬዚዳንቷም ሴት ነበረች። ምርጫ ቦርድም ቼር ወመን ሴት ነበረች። ከዛ ግን እነዚህ ቁጥሮች ቶሎ ቶሎ የመዋዠቅ ባህሪ ያላቸው አሁን ለምሳሌ ሁለት ሺ ሃያ አንድ ላይ ደግሞ ስንመጣ የሴቶች ውክልና ወደ ሰላሳ ስድስት ነጥብ ሶስት ፐርሰንት ወዲያው ወረደ። እዚህ የምንረዳው ምንድነው? ቁጥሩ በጣም ይዋዥቃል ያለምንም ማስረጃ ይህንም ያመላክተው ምንድን ነው የጾታ እኩልነት በኢትዮጵያ ውስጥ እንደ ፕራዮሪቲ እንደማይታይ፣ ማለትም መረጋጋት ሲኖር ወይንም አመቺ ሁኔታ ሲፈጠር ብቻ ስለ ጾታ እኩልነት እንደምናስብ እንጂ እንደ ዋና ዳይ እንደ ዋና አጀንዳ እንደማናየው በእኛ ተቋም ይህንን አይተናል ማለት ነው። ከዛም ባሻገር ደግሞ እኛ በትምራን ውስጥ የሰራ ነው። ጥናት አለ። ሲቹዌሽናል አሰስመንት አለ። የሴቶች ውክልና በተለያዩ ፖለቲካዊ ምህዳሮች ምን ይመስላል የሚለውን በሰራነው አሰስመንት መሰረት ብዙ አመቺ የሆኑ የህግ ማቀፎች አሉ። ለምሳሌ ከኮንስቲቱሽኑ መጀመር እንጂ ህገ መንግስቱ የተለያዩ ዓለም አቀፍ ህጎችን ኢንዶርስ አድርጎ እየሰራ ይገኛል። አክቹሊ ግን ሚኒንግ ወይንም ውሳኔ ሰጪ ቦታ ላይ ቢሆኑ የሚገኙት ውሳኔ ይሰጣሉ ወይ የሚለው ስጋት አለብን። ቤተልሄም ዓለም ለሴት አመራሮች የውሳኔ ሰጭነት እድል የተቋሞች መዋቅር ባህልና ልማድ እንዲሁም በፖለቲካ ውስጥ የኮታ አደረጃጀት በአግባቡ ጥቅም ላይ አለመዋሉ በምክንያትነት ከምታነሳቸው ጉዳዮች መካከል ናቸው። ሴቶች የተሰጣቸው ኃላፊነት አለ ያው ልጅ ከማሳደግ ጋር ከኩሽና ጋር የተያዙ ነገሮች ናቸው እየተሰጣቸው ያ ኃላፊነት ይሄ ደግሞ ሴቶችን ስለ ፖለቲካ ሲነሳ አይመለከተኝም እኔ የሚመለከተኝ ይሄ ነው ብሎ ከልጅነት ጀምሮ ማይንዳቸውን አስተሳሰባቸውን ያግዳል ማለት ከዛ በመቀጠል ደግሞ የፖለቲካ ና ተቋማት ፋክተር እዚህ ላይ ደግሞ ስንመጣ ምንድን ነው ጀንደር ሴንስቲቭ የሆኑ ፕራክቲሶች አለመኖራቸው። ሴቶችን ለማብቃት በየተቋማቶቹ የጀንደር ኦፊስ ጥሩ የሆነ በጀት አሎኬሽን አይሰጣቸውም። ሴቶችን የሚያበቁበት እዛው በተቋማቶቻቸው ያሉትን ሴቶች ሜንተር የሚያደርጉበት፣ የሚያሰለጥኑበት፣ ኢኮኖሚካል ሰፖርት የሚሰጡበት ፕላትፎርሙ የለም። ለምን ጀንደር ሪስፖንሲቭ በጀቲንግ ብዙ ስለሌለ ማለት ነው። ስለዚህ እንደዚህ ባለበት ሁኔታ ላይ በተቋማቶች ውስጥ ያሉት ሴቶች መብቃት አይችሉምሊያስፋ በተመሳሳይ ከተመሰረተ አስራ አራት ዓመታት ያለፉትና ከአራት መቶ ሰላሳ በላይ ሴት አባላቶች ያሉት የአሶሲሽን ኦፍ ዊሜን ኢንቦልድነስ ኤውብ የላቁ ሴቶች ማህበር አጋር መስራች ና ዲሬክተር ወይዘሮ ና ሁሰናይ ግርማ ከፖለቲካ ውጪ በተለያዩ ማህበራዊ ጉዳዮች ላይ እየተሰማሩ ና በግላቸውን ለውጥ ለማምጣት እየጣሩ ያሉ ሴቶች እየተበራከቱ መምጣታቸውን ያደነቁ ሲሆን፣ ነገር ግን ሴቶችን በማብቃቱ ረገድ ስኬታማ መሆን የሚቻለው በስጦታ ሳይሆን ሴቷ በራሷ ተነሳሽነት እንዲኖራት ያደረግን ይላሉ። በጠቅላላ ሴቶች ላይ ምንድን ናቸው ክፍተቶች የሚባሉ ካለ አንደኛው በጣም ትልቁ ሴት ላይ ብዙ ጫና አለ። ይሄ ሁላችንም አለም ላይም ቢሆን የምንነጋገረው ነው። ትልቅ ጫና አለ። ብዙ ድጋፍ የላትም። በፖሊሲም አንፃር ብዙ ድጋፍ የላትም። ኩባንያዎች አንፃር በምትሰራበትም የለም። ቤትም ብዙ ድጋፍ የላትም። በዛ ላይ ደግሞ ሀገራችን በጣም በጣም ተጽዕኖ አለ። የህብረተሰብ አናኗሩ ሁሉ ለቅሶ መሄድ አለብሽ፣ ሁሉ ድር መሄድ አለብሽ። መአት ነገሮች አሉ። እሱን ካላደረግሽ ደግሞ ለብቻሽ ትሆኛለሽ የሚል ሀሳብ አለ። ስለዚህ በጣም ብዙ ነገሮች ስላለ በቀላሉ እያደክማል። ያ ነገር የተሻሻለ ነገር የለም፣ በፖሊሲም ደረጃ ቢሆን የተሻሻለ ነገር የለም። ሴቶች ከትምህርት ቤት ይወጣሉ፣ ስራ ይገባሉ። የሚቀጥለው ልጆች መውለድ ነው፣ አግብቶ ልጆች መውለድ ነው። ይሄ የተፈጥሮ ሂደት ነው። እና ልጆቹ ይወልዳሉ። ግን እንደኛ ልጆችን የሚጠብቅላቸው ወይ የጥሩ ተቋም ከሌለ ፈረንጆች ሀገር እንዳለው ዴይ ኬር ወይም የቀን የሚውሉበት አይነት ነገር፣ በክፍያውም የተመጣጠነ እንደሱ አይነት ነገር ከሌለ ድረስ ያው ወይ ቤት መቀመጥ አለባት ወይ ደግሞ ልጆቿ የሆነ ቦታ ሰጥታ እንደው አለባት በቃ ምንም አንድ ቦታ ልትኖር ማትችል ልትቆም ማትችል ማለት ነው። እና እንደዚህ አይነት ክስተቶች በፊትም ያለ ነው፣ አሁንም ያለ ነው። ስለዚህ አንደኛው ትልቁ የመረዳዳት ድጋፍ፣ የመደጋገፍ የሚለው ነገር በጣም የጎደለ ነው እና አሁንም እሱ ክፍተት አለ። ወይዘሮን ሁሰናይ ሴቷ በማህበራዊ ህይወቷና ከእናትነቷ እኩል በስራዋ ስኬታማ የሚያደርጋት ምቹ የሆነ ፖሊሲና ተቋማዊ አደረጃጀት አለመኖሩንም ይጠቅሳሉ። ሴቶች ማብቃት ማለት አሁን ለምሳሌ በእንግሊዝኛው ውመን ኢምፓወርመንት ይባላል። ማን ነው እሱ የሚያበቃው? እኔ እኮ ነኝ እራሴን የማበቃው። ስለዚህ ሴቶች ማብቃት ሲባል እንደ ስጦታ ነው የሚታዩ፣ አደለ። እኔ ሴቶች ላበቃ ነው የምፈልገው ያልፈለጉ ጊዜ እንዴት ሊሆን ነው? ስለዚህ ሴቶች የራሳቸውን አስበው እኔ ራሴን ነው የማበቃው ብለው መነሳት አለባቸው። ይሄ ነው። አለበለዚያ ሰውን የምንጠብቅ ከሆነ በሰው ፍላጎት እና በሰው አጀንዳ ነው የምንሄደው ማለት ነው። በሌላው ሰው፣ በእናቴም ሊሆን ይችላል፣ በባሌም ሊሆን ይችላል፣ በአገሬ መሪዎችም ሊሆን ይችላል፣ በሌላ ሰው ነው የሚሄደው ማለት ነው። ስለዚህ ሴቶች አሁን በቃ ብለው ራሳቸውን የራሳቸውን ትግልም ሆነ የራሳቸውን ራሳቸው ማካሄድ አለባቸው። በሌላ በኩል ይሄ ብዙ አገር በጣም ትልልቅ ስራ ነው የሚሰሩት። እንደ ብዙ አሉ። ግን ምንድን ነው እሱ በኢኮኖሚው አንጻር ብላ ከእጅ ወደ አፍ ነው። በጣም የሚከብደው እሱ ነው። ዶነሮች ይመጣሉ፣ ገንዘብ ይሰባሰባል። የትኛው ነው የሚቀጥለው ትልቁ ገንዘብ የሚያስገኝ ፕሮጀክት ወይም የሚያስገኝ አንድ የሚያስገኝ ነገር ምንድን ነው ወደሚለው ነው ብዙዎቹ የሚሄዱ። ስለዚህ ሰዎች ራሳቸው ተጣጥረው በራሳቸው ገንዘብ በራሳቸው ምን ማድረግ አለባቸው። ሶሽን ኦፍ ወመን ኢንቦልድነስ ኤውብ አጋር መስራችና ዳይሬክተር ወይዘሮ ናሁሰናይ ግርማ የጾታ እኩልነትና ሴቶችን ማብቃትን በዘላቂነት ለማምጣት የተጠና የባህል ሽግግር እንዲሁም ትምህርት መሰረታዊ መሆናቸውን አጽንኦት በመስጠት አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። የቅዳሜ ምሽት ዝግጅቶቻችን እንደቀጠሉ ናቸው። በዝግጅቶቻችን ላይ የሚኖሯችሁን አስተያየት በዋትሳፕ በስልክ መስመራችን መደመር 1 202 25135 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡል ይደርሰናል። ሆርን አት ቪኦኤኒውስ ዶት ኮም የኢሜል አድራሻችን ነው። አሁን ደግሞ ወጣቶችና የሱስ ተጋላጭነትን ወደ ተመለከቱ ዘገባዎች እናልፋለን። የወጣቶች የሱስ ተጋላጭነት ከጊዜ ወደ ጊዜ እየሰፋ በመሄድ ላይ እንደሆነ ጥናቶች ያመለክታሉ። የሱስ አይነቶች በአይነትና በመጠን መጨመር ደግሞ የወጣቶችን ተጋላጭነት ማጉላቱን በአዲስ አበባ ከተማ ያነጋገርናቸው አስተያየት ሰጪዎች ይገልጻሉ። በሱስ ምክንያት ራሳቸውን እስከ ማጥፋት ያመሩ ወጣቶች ስለመኖራቸው የነገሩን አስተያየት ሰጪዎች ችግሩ ሁነኛ እልባት የሚያሻው ስለመሆኑም መክረዋል። ኬኔዲ አባተን ያነጋግራቸው እንደሚከተለው ይቀርባል። ትትና ይባላል። አሁን በኢትዮጵያ ላይ ባለው ሁኔታ ለሱስ ተጋላጭነቱ ወጣቱ በጣም ከፍተኛ ነው ብዬ አስባለሁ። አብዛኛው ወጣት ህብረተሰብ ስራ አጥ እንደመሆኑ መጠን ስራ ማጣቱ፣ የሚውልበት ቦታ ማጣቱ፣ እንደዚህ አይነት ነገሮች ወደ ሱስ ያጋልጠዋል ብዬ አስባለሁ። አንድ ማውቀው ኬዝ ያለ ወደ 250 ሺ ብር በአንድ ቀን አቶ በቁማር እዛ ራሱን ያጠፋ ልጅ አውቃለሁ እና ን የራስን ማጥፋት ላይ ያልደረሱ በየቤቱ ያሉ ዲፕሬስድ ነው ወደ ሌላ ሱስም ስም ኢቨን ትራንስፈር ያደርጋል። አሁን በቁማር ሲበሉ ወደ ዲፕሬሽን፣ ዲፕሬሽን ወደ አልኮል ሱስ፣ አልኮል ሱስ ወደ መጠጥ ሱስ እና ኢቨን ሱሶቹ ራሱ ተያያዥነት አላቸው እርስ በርሳቸው ይመጋገባሉ። ስለዚህ ብር ይፈልጋል ያንን ሱስ ለማድረግ ማለት ነው። መጠጥም ሊሆን ይችላል ሲጋራም ሌላም ሌላም ነገር ማለት ነው። እና ያንን ብር ለማምጣት የተለያየ ማህበራዊ ቀውስ ውስጥ ይከታል። ራሱ ወደ ስርቆት ሊሆን ይችላል ሕገወጥ ነገር መስራት ሊሆን ይችላል። እነዚህ እነዚህ ነገሮች ተያይዘው ይመጣሉ። እነዚህ ደግሞ ሀገራችን ውስጥ ሀገራችን ውስጥ ለሚነሳ ኢቨን ለሰላም እጦቱ ለኤቭሪቲንግ ዋነኛ መንስኤ ናቸው ብዬ አስባለሁ። ስለዚህ አንደኛው ትልቁ ነገር የምለው ስራ አጥነት መቅረፍ ስሜ ዮሴፍ ሽመልስ ይባላል። የሁለተኛ ደረጃ ተማሪ በሱስ ደረጃ አሁን ሱስ ለሰው ልጅ አስከፊ ደረጃ ሚባል ሁኔታ ላይ ያለ ነገር ነው። በሱ ጋራ በጫት ሱስ ውስጥ ተጠምደው ከቤተሰብ ጋርም ተጣልተው የራሳቸው ማየውን ቦታ ላይ እስከ ድረስ ደረጃ የደረሱ ብዙ ልጆች አውቃሉ። ያለው ተጽዕኖ በዋነኛነት የሰው ልጅ ወደኋላ አላማውን ወደኋላ መጣል ነው። ያን ነገር ደግሞ ለማስቀረት ሁሉም ሰው ተግቶ መስራት አለበት። ስሜ ፍሬድ ነሳ ይባላል። ያው በፊት እንደምናውቃቸው የጫት የሲጋራና የመጠጥ ሱሶች አሉ። ከዚህ ባለፈ ግን አሁን ላይ ወጣቱንም እየጎዳ ያለው ሱስ ምን መሰለ፣ ቤቲካ ምናምን የምንላቸው ሱሶች አሉ። ወጣቱ ልክ የሆነ አንድ ይጫወትና ገንዘብ ሲያገኝ ተቀታታይ ከዛ ውስጥ መውጣት የማይችልበት ሁኔታ ይፈጠራል። እዛ ውስጥ እንዲቀር ያደርጋል። ከዛ ከቤተሰብ ይወጣል እና በዛ ነው የሚደከመው። ብዙ ልጆች እራሳቸውን ዋጋ እያስከፈላቸው ያለ ነገር ነው። እና እኔ በዚህ ጉዳይ በሱስ ጉዳይ ላይ መንግስት ከማስቆሙ ይልቅ መጀመሪያ ከማስቆሙ ይልቅ የስራ አድቫንቴጅ ቢፈጥርላቸው ባይ ነኝ። ማለት እኚህ ልጆች በስራ ቢዚ ሲሆኑ ያንን ነገር እየተውት የመምጣት ሁኔታቸው ይፈጠራል። ግን አንድን ወጣት ሄደ ለምንድን ነው ሱስ የምትጠቀመው አሊያም ደግሞ ሱስ አቁም ብለ ቶርች ማድረግ አትችልም፣ መጫንም አትችልም። ምክንያቱም ያ ሰው ሱሱን አቁሞ ምንድነው የሚሰራው? ዛሬ ተመርቆ በየቤቱ ያለ በጣም ብዙ ወጣቶች አሉ። አንተ ነክን ይባላል የእንጨት ባለሙ እኛ ሀገር ላይ ብዙ የህዝብ ቁጥር ያለው ወጣቶች ነው እና ግን ወጣቶች ግን በአብዛኛው የስራ እድልም ከማጣት እንዲሁም ከምን በማይታወቅ ሁኔታ በጣም ከፍተኛ የሆነ የሱስ ተጠቂ ሆነዋል። ሱስ ስንል ግን ያው ጫት ምናምንም ብቻ ሳይሆን የሶሻል ሚዲያም ሱስ አለ፣ ዴቲንግ ሱስ አለ እና እነዚህ ነገሮች በጣም የሰው ኃይሉን በተለይ ደግሞ ወጣቱን ክፍል በጣም እየጎዳ ነው እና በጣም ብዙ ማቃቸው አሉ። በእኛም ስራ ውስጥ ሲሰሩ የነበሩ ግን አሁን ላይ የሱስ ተጠቂ ሆነው በከፍተኛ ሁኔታ በጣም ያሳዝኑናል ስናያቸው። እራሱና ምንድን ነው ሲባል ያው አንዳንዴ ምንድን ነው ይሄ ኑሮ ውድነትም ምንም እና እስትረስ ውስጥ ከመግባትም ነው እና ወጣቱ ምንድን ነው የሚፈልገው የሚለውንም ነገር መንግስት የስራ እድልም ከመፍጠርም ባሻገር ቁጭ ብሎ የምክክር መድረኮችን አዘጋጅቶ እንደዛ እንትን ማለት ነው እና እኛም ደግሞ ብዙ የስራ እድል መፍጠርና እነሱን ደግሞ በደንብ አቅርቦ ማነጋገር መፍትሄ ነው ብዬ አስባለሁ። ረዳይ ባህረ ባላለሁ በአጠቃላይ ወጣት ሲሆን ለሁሉም ነገር ኤክስፖዝ የሆነ የተጋለጠ ነው። ብዙ ክትትሎች አልተደረገም፣ ክፍተቶችም ነበሩ። ለምሳሌ በትምህርት ቤቶች አካባቢ ጫት ቤቶች፣ ጠላ ቤቶች ይፈቀዳሉ፣ ይደረጋሉ። የከተማው ስርዓት የሚያስይዝ ሰዎችም ይህን ነገር በትክክል መቆጣጠር አልቻሉም። ለጊዜው እዛ አካባቢ ያለው ወጣት የሚበላሽ ይመስለናል። ግን ያ አንድ ወጣት በአንድ ኤሪያ ላይ ያለው ወጣት ሲበላሽ፣ በከተማውም ደረጃ በአገርም ደረጃ የሚያመጣው ክፍተት ቀላል አይደለም። ስለዚህ ምንድን ነው የሚደረገው? ከመጀመሪያ ከቤት ጀምሮ ወላጆች እንዴት አድርገው ልጆቻቸውን ማስተማር ማሳደግ እንዳለባቸው ከታች ጀምሮ ቢሰራ ወረድ ያለፈው አልፈዋል አሁን ያለው ግን እንደገና ማዳን የሚቻለውን ነገር ደግሞ ሁላችን ብንሰራ የሚል አመለካከታለኝ እና በተለይ በትምህርት ቤቶች አካባቢ ጭፈራ ቤቶች፣ ጠላ ቤቶች፣ ሽሻ ቤቶች፣ እንትኖች ይሄ ጫት ቤቶች ባይፈቅዱ ማገገሚያ ሴንተሮች በተለያየ ተደርጎ ትኩረት ተደርጎ አሁን የተበላሸውንም መመለስ ብቻል። አሁን ደግሞ ይህንን ጉዳይ በተመለከተ የአሜሪካ ድምፅ ከባለሙያ ጋር ወዳደረገው ቆይታ እናልፋለን። በቅዱስ ጳውሎስ ሜዲካል ኮሌጅ የአእምሮ ጤና ትምህርት ክፍል ኃላፊ እና የሥነ አእምሮ ጤና ባለሙያ የሆኑት ዶክተር መስከረም አበበ በሱስ የሚጠቁ ወጣቶች የሚደርስባቸው ማኅበራዊ ጉዳትና የጤና እክል በተመለከተ ከስመኝሽ የቆየ ጋር ያደረጉትን ቆይታ እንደሚከተለው ወደ እናንተ ይቀርባል። አንድ ሰው በአልኮል ሊሆን ይችላል በአደንዛዥ እፅ ሊሆን ይችላል ወይም በተለያዩ የባህሪ ሱሶች መጠቃቱን የምናውቅበት መንገድ ነው። ስለዚህ ሱስን ለመግለጽ ለምሳሌ ያ የሚጠቀመውን ነገር ወይም ንጥረ ነገር ወይም አደንዛዥ እፅ ለመቋቋም የሚከብድ ወይም ደግሞ ያንን ከዛ ልምምድ ለመውጣት በጣም አስቸጋሪ የሆነ ውስጣዊ ግፊት ይኖራል፣ አንደኛው መገለጫው ይሆናል። እና በተደጋጋሚ ከዛ ነገር ለመውጣት በሚሞክሩበት ጊዜ ያንን ነገር ለመቋቋም መቸገርና ቁጥጥር ማጣት፣ ለማቆም እየፈለጉ መቸገር እንዲሁም ደግሞ በሚያቆሙበት ሰዓት ከፍተኛ የሆነ አምሮት ወይም ክሬቪንግ የምንለው ይኖራል እንዲሁም እነዚህን ነገሮች ከመጠቀም ጋር አብሮ ተያይዞ ደግሞ ማህበራዊ፣ ኢኮኖሚያዊ እና ሌሎችም ከፍተኛ የሆኑ ግፊት እያሳደረበት ነገር ግን ያንን ነገር የሚጠቀመው ሰው ግን አሁንም በዛ ሁኔታ ውስጥ ተዘፍቆ በሚቆይበት ሰዓት ያ ግለሰብ በሱስ ተጠቅቷል ለማለት እንችላለን። ብዙ አይነት ክራይቴሪያዎች አሉን። ከአስራ አንድ በላይ የሚሆኑ ምልክቶች አሉ እና አንድ ሰው ሁለትና ከዛ በላይ የሆኑትን በአንድ አመት ውስጥ የሚያሳይ ከሆነ ሱስ አለበት እንላለን። ግን ደግሞ ግዴታ እነዛን ሁሉ መዘርዘር አይጠበቅብንም። አሁን የገለጽኳቸውን ምልክቶች የሚያሟሉ ከሆነ ሱስ አለበት ለማለት እንችላለን። ሱስ አምጪ የሚባሉት ንጥረ ነገሮች፣ ወጣቶችን ለዚህ የሚያጋልጡ ችግር የሚያጋልጡ ንጥረ ነገሮች ምን አይነት ናቸው? እንግዲህ ያው እኛ ዴይሊ በስራ በየቀኑ ከማያቸውም ከምንሰማቸውም ነገሮች ውስጥ በብዛት ሲጋራ፣ ጫት፣ አልኮል ከድሮም ጀምሮ በእኛ ሀገር ውስጥ በሰፊው የሚወሰዱ እና የሚስተዋሉ ሱሳምጪ ንጥረ ነገሮች ናቸው። ግን አሁን ላይ ያው ከዓለም አንድ እየሆነች ከመምጣቷም አንጻር የተለያዩ ከስልጣኔ ጋር ተያይዘው የሚመጡ አዳዲስ የሆኑ ደግሞ ንጥረ ነገሮችን ድሮ ሁልጊዜም ማናስተውላቸው ከስንት አንድ የምናያቸው የነበሩ ነገሮችን በተለምዶ እያየናቸው የመምጣት ሁኔታ እየጨመረ ነው። ለምሳሌ በመርፌ የሚወሰዱ ሱሳምጪ ነገሮች፣ እንደዚሁም ደግሞ ሌሎች ሀገሮች ላይ እንደ ኮኬይን እንደዚህ የምንላቸው ነገሮች ከፍተኛ የሆነ ወጪ ይጠይቃሉ። አፎርደብልም አይሆኑም ለአብዛኛው ማህበረሰብ። ነገር ግን ከድሮ የበለጠ አሁን ላይ በሰፊው እየተመለከትን ያለንበት ሁኔታ ነው ያለው። ወጣት ተማሪዎች በተለይ ደግሞ የአፍላ ዕድሜ የምንላቸው ሃይስኩል ተማሪዎች ላይ ደግሞ አሁን አሁን በጣም እየተስተዋለ የመጣው ለአጠቃቀምም ለነሱ ምቹ ስለሚሆን እነዚህ የሚጨሱ ነገሮች በብዛት በመምህሮቻቸው ለመያዝ ቅርብ እንዲሆኑ ስለሚያደርጋቸው ከሚዋጡ የሕመም ማስታገሻዎችን እና እንደ ሽሮፕ የመሳሰሉ ነገሮችንም በተለይ ወጣት ልጆች በሰፊው እየተጠቀሙ ያሉበትን ሁኔታ ነው የምንመለከተው። በምን ያክል እድሜ ክልል ውስጥ ነው በብዛት እንደዚህ? በወጣት እድሜ ስንል ለምሳሌ በተማሪ ሁለተኛ ደረጃ ተማሪዎች ወይ ዩኒቨርሲቲ ተማሪዎች፣ በየትኛው እድሜ ክልል ያሉ ወጣቶች ናቸው ለዚህ የበለጠ ተጋላጭ የሆኑት? እንግዲህ በሰፊው እስካሁን ድረስ የምናስተውል የነበረው በዩኒቨርሲቲ ወይም የኮሌጅ ተማሪዎች ላይ ከተለያዩ ምክንያቶች ጋር ስለሚያያዙ እነሱ በሰፊው የሚጠቀሙበትን ሁኔታ እናስተውል ነበር ግን ሱስ የእድሜ ገደብ የለውም። ከልጅነት እስከ አዋቂ እስከምንላቸው ወይ ደግሞ በእድሜ ገፉ ሰዎች ድረስ የሚጠቀሙበትን ሁኔታ እናስተውላለን። አሁን ላይ ግን የበለጠ አሳሳቢ እየሆነ የመጣው ከሀይ ስኩልም አልፎ የመጀመሪያ ደረጃ ትምህርት የሚከታተሉ ተማሪዎችም ጭምር ለሕክምና በቤተሰቦቻቸው ተይዘው የሚመጡበት ሁኔታ የተለመደ እየሆነ መጥቷል። እንዲሁም በተለያዩ ትምህርት ቤቶች ላይም ይህንን ነገር ሲጠቀሙ ተገኙ፣ እዚህ ትምህርት ቤት እንደዚህ አይነት ነገር ተደረገ የሚለው ነገር እየተለመደ እና እየተስፋፋ የመጣ ችግር ነው። ስለዚህ የእድሜ ገደብ ለማስቀመጥ አስቸጋሪ የሆነበት ሁሉም እድሜ ላይ እየታየ ያለበት ሁኔታ ነው ያለው። አሁን አካላዊም ማህበራዊም የአእምሮም ጤና ላይ ትልቅ ቀውስ የሚያስከትል ጉዳት ነው። እንግዲህ ከሱስ ለመውጣት አገልግሎት ከሚሰጡ ወይም ከዚህ ችግር ለመዳን አገልግሎት ከሚሰጡ ተቋማት መካከል በዋናነት የቅዱስ ጳውሎስ ሆስፒታል ይጠቀሳል እና ምን ያክል ወጣቶች ይህን አገልግሎት ለማግኘት ወደ እናንተ ይመጣሉ? ብዙ ጊዜስ ምን አይነት ደረጃ ላይ ሲደርስ ነው ለሕክምና የሚመጡት? እንግዲህ ያው የቅዱስ ጳውሎስ ሆስፒታል የአእምሮ ሕክምና ክፍል ይህንን አገልግሎት ሲሰጥ ረጅም ዓመትን አስቆጥሯል። በፊት ላይ በጣም አገልግሎቱ ውስን ነበረ። በተለያዩ ምክንያቶች በቦታ ጥበት በተለያዩ ምክንያቶች ለሰፊው ማህበረሰብ ተደራሽ ለመሆን እንቸገር ነበር። በፊት ከነበረው አንጻር በአሁኑ ሰዓት ሰፋ ያለ አገልግሎት እየሰጠን ያለንበት ሁኔታ ያለው። ምክንያቱም ጳውሎስ ሆስፒታል እንግዲህ አሁን ከአዲስ ህይወት የሪሃብሊቴሽን ሴንተር ጋር በመተባበር ነው ይህንን አገልግሎት እየሰጠን ያለ ነው። እዚሁ ከኛ ጋር ረጅም ዓመት በሙያቸው ያገለገሉ ሲስተር ይርገዱ ናቸው የአዲስ ህይወት ማዕከልን ያቋቋሙት። ስለዚህ ማንኛውንም ታካሚ እዚህ ካየንና ስክሪን ካደረግን በኋላ የሪሃቢሊቴሽን አገልግሎት ማግኘት አለበት ብለን ስናስብ ወደ አዲስ ህይወት የሱስ ማገገሚያ ማዕከል እንልክና እኛው ራሳችን ክትትል እያደረግንላቸው ከቆዩ በኋላ አሁን ላይ ብቁ ናቸው ወይም ወደ ማህበረሰቡ ቢቀላቀሉ ከዛ ነገር አገግመዋል ምርታማ መሆን ይችላሉ ብለን በምናስብበት ሰዓት እንዲወጡ እናደርጋለን። ምን ያክል ነው የመዳን እድሉ አንድ ሰው በሱስ ከተያዘ? ሁሉም ሰው መዳን ይችላል። በህክምና ማለት እንችላለን። እንግዲህ እሱ እንደ ሰውየው ቁርጠኝነትና ተነሳሽነት ነው ዋነኛው የሚወሰነው። ስለዚህ እኛ የእኛ ስራ የሚሆነው ያንን ፍላጎት ያለውን ወይም ተነሳሽ የሆነ ሰው ለማቆም በሚያደርገው ሂደት ውስጥ የሚገጥሙትን ችግሮች አብረን ማገዝ እና ወደሚፈልገውን ደረጃ እንዲደርስ ድጋፍ ማድረግ ነው። እንዲሁም አንዳንድ ነገሮች ለምሳሌ ለማቆም አስቸጋሪ ሊሆኑ የሚችሉ አይነት የሱስ አይነቶች አሉ። የበለጠ ጊዜ ሊፈልጉ የሚችሉ እንደዚሁም ደግሞ ከሰው ሰው ይለያያል። ለምሳሌ ህይወት ውስጥ ብዙ ጫና ያለበት ሰው ምንም ስትረሰር ወይም ጫና ከሌለበት ሰው አንጻር የሚያቆሙበት ጊዜ ሊለያይ ይችላል። ወይም ደግሞ ከዚህ በፊት አገር ሽቶበት የነበረ ሰው እና አቁሞ ለረጅም ጊዜ የቆየ ሰው ሊለያይ ይችላል። ስለዚህ ከሰው ሰው ይለያያል። ዋናው ነገር ግን ያ ሱስ ያለበት ሰው በእርግጠኝነት ከወሰነና ቁቁርጠኛ ከሆነ አቋም ከያዘ እና ከባለሙያ ድጋፍ ከተደረገለት ሱስ መቆም የሚችል ነገር ነው። ከሱስ ካገገሙ በኋላ ወጣቶች በተለይ ምን አይነት ከዛ በኋላ ሊኖራቸው ሊደረግላቸው በግላቸው የሚያደርጉት ጥረት እና በተለይ ደግሞ ከወላጅ ከማህበረሰብስ ምን አይነት ድጋፍና ክትትል ያስፈልጋቸዋል? ከቤተሰብ ሊያገኙ የሚገባው ድጋፍ ያው ብዙዎቹ ወደ ሱስ ሕክምና ይመጡ ሰዎች ቤተሰብ እምነቱን ያጣል። ያው ሱስ በሚጠቀሙበት ሰዓት ስርቆት ይኖራል፣ መዋሸት ይኖራል፣ ተደጋጋሚ ጥፋቶች ይኖራሉ። ስለዚህ ብዙ ጊዜ ቤተሰብ የመማረር እና እዛ ታካሚ ላይ ተስፋ የመቁረጥ ነገር ይኖራል። ስለዚህ ከወጡም በኋላ በጣም ከፍተኛ የሆነ አስተያየት መስጠት ጫና ማድረስ ቤተሰብ ያው ጥሩ ከማሰብ እና ያንን ሰው ከማገዝ ብሎ የሚያደርጋቸው ነገሮች አንዳንድ ጊዜ ታካሚው ላይ ጫና ሊያደርስ ይችላል። ወይም ደግሞ እምነት ከሌላቸው ባደርገውስ ብሎ ማሰብ ወይ አሁን ለምሳሌ አንድ ሰው ትንሽ ትራንስፖርት አጥቶ ሊሆን ይችላል። መሽቶበት ሲገባ ጠጥተህን የመጣኸው ብሎ የመጠራጠር ነገር፣ ከዛም በኋላ ተመልሰህ እዛው ነህ፣ እንዲህ እንዲህ አይነት አስተያየቶች በሚኖሩበት ሰዓት ብዙዎቹ የምናስተውላቸው ነገሮች እንደዚህ ካሉኛ ይቀር ለምን አላደረገውም ብሎ ተመልሶ ወደዛው ነገር የመመለስ ነገሮች ስለሚኖሩ የሱስን ባህሪ ቤተሰብ ሊረዳ ይገባል። አንደኛው የሱስ ባህሪ መውጣት መግባት ይኖራል። ካቋረጡ በኋላ የማገርሸት ባህሪ ይኖራል። ግን እንደዚ አይነት ሁኔታዎች ሲፈጠሩ ድጋፍ ለማድረግ መሞከር ጥሩ ይሆናል። የመጨረሻው ዝግጅታችን ደግሞ ከአዲሷ የአፍሪካ ስነ ጥበብ ሙዚየም ምክትል ዳይሬክተር ዶክተር ሄራን ሰረቀብራን ጋር ያደረግነው ቆይታ ነው። በቅርቡ ነው፣ በዩናይትድ ስቴትሱ የስሚትሶኒያን ብሔራዊ ሙዚየም ስር ከሚገኙ 21 ሙዚየሞች አንዱ ለሆነው የዋሽንግተኑ የአፍሪካ ሥነ ጥበብ ሙዚየም ምክትል ዳይሬክተር ሆነው እንዲያገለግሉ የተመረጡት ሄራን ሰረቀብራን ይባላሉ። ለአፍሪካ ሥነ ጥበብ ሥራዎች መልካም እድል አለ ብለው እንደሚያምኑ የሚናገሩት ዶክተር ሄራን ሙዚየሙ የሚያዘጋጃቸውን አውደ ትዕይንቶች የሚያስተባብር በአህጉሪቱ ተቀማጭ የሆነ ባለሙያ በቀጥታ የሚሳተፍበት ሁኔታን ጠቅሰዋል። አሉላ ከበደ ከዶክተር ሄራን ሰረቀ ብርሃን ጋር ያደረገው ቆይታ እንደሚቀጥለው ይቀርባል። ዶክተር ሄራን ሰረቀ ብርሃን፣ በቅድሚያ ለጊዜው አመሰግናለሁ። እኔም በጣም አመሰግናለሁ። ከግዙፉ የስሚትሶኒያን ኢንስቲትዩት 21 ሚዚየሞች ወይም ቤተ መዘክሮች አንዱ የሆነውን ይህን የስልሳ አመቱን አንጋፋ የአፍሪቃ ኪነ ጥበብ ቤተ መዘክር በምክትል ዲሬክተርነት የኃላፊነት መደብ መቀላቀለው ነው እንግዲህ የቅርቡ ትኩሱ መነሻችን ይሁን እንጂ ከ20 አመታት በፊትም ቅርበት ያላቸው ግንኙነት የፈጠሩበት ይህ ቤተ መዘክር ከኪነ ጥበብ እና ከታሪክ ጋር ያስተሳሰሩትን ያሳለፉትን መንገድም ዘለግ ብለን እንድናይ የሚጋብዝ አጋጣሚ ጭምር ይመስለኛል። ይገኛል። መሰንበቻውን ለንባብ የበቆ የባህልና የኪነ ጥበብ ነክ ዘገባዎች ካስተዋወቁት ቀደም ብለን ካወሳነው ዜና ብንጀምር፣ ገና የዩኒቨርሲቲ ተማሪ ሳሉ ለስራ ልምምድ ለመጀመሪያ ጊዜ ብቅ ያሉበት ቤተ መዘክር፣ ከዚያም ብዙም ሳይቆይ ዩኒቨርሲቲ ትምህርቶን አጠናቀው እንደተመረቁ ለየት ካለና ምናልባትም በኋላ ገፋ አድርገን እንድንነጋገርበት ከማስበው ግዙፍ አጋጣሚ ጋራ ይመለሳል። ሁለተኛ ጊዜ እንግዲህ ይህ ያሁኑ ለሶስተኛ ጊዜ መሆኑ ነው። ምንድን ነው ከዚህም ጊዜም ጋር ያዋደደው። እስኪ ስለ እነኚህ ሶስት አጋጣሚዎች በወፍ በረር በማየትም ጀምረ እንደገና በጣም አመሰግናለሁ። አሉላ መነሻው ምናልባት ትምህርት ቤት እያለሁ ግራጁዌት ትምህርት ቤት አፍሪካ ታሪክ ያጠናው በነበረ ጊዜ ሚሽጋን ስቴት ዩኒቨርሲቲ ሁለት ነገሮች ለዘጠኝ ዓመት የተመኘኋቸው ነበሩ። አንደኛው እዚህ ሙዚየም ውስጥ የኢትዮጵያ ኤግዚቢሽን እንዲዘጋጅ እመኝ ነበር። ሁለተኛው ደግሞ የገብረ ክርስቶስ ደስታ መጽሐፍት እንዲታተሙ እመኝ ነበር። ተማሪ ሆኜ ዝም ብዬ በጸሎት ደረጃ ልበል ለዘጠኝ ዓመት ብዙ ነገር ለዓለም የሚታይ እንቅስቃሴ ሳይኖር በመመኘት ደረጃ ብዙ አስብባቸው ነበር ሁለቱን ነገሮች። እና የዚህ ሙዚየም በየዓመቱ የሚወጣ ካታሎግ ነበር። እሱን እየጠየቅኩ ይላክልኛል። እዛ ላይ ደግሞ ኢንተርንሺፕ ወይ የልምምድ ጊዜ ሳመር፣ እዚህ እንግዲህ በጋ ነው የሚሆነው። በዚያ ጊዜ የሚሰጡት ለተማሪዎች የልምምድ አጋጣሚዎች ስለነበሩ ተወዳድሮ የሚሰጥ ነው። እና አንድ ዘጠኝ አመት ካለፈ በኋላ ያንን እድል እስቲ ለምን አልሞክርም ብዬ ተመዘገብኩኝ። አሸንፈሻል ተብዬ ተጋበዝኩኝ ለመምጣት። ሁለት ወር ያህል ዋሽንግተን ዲሲ ከምሽገን መጣሁኝ። ያን ጊዜ የጋና ኤግዚቢሽን፣ ስለ ወርቅ ስራ የአካን ወርቅ ትራዲሽን አሰራር ላይ የሚያተኩር ኤግዚቢሽን ሊዘጋጅ ነበር። ያ ኤግዚቢሽን እንደ ድንገት ላይሆን ሆነ፣ ተሰረዘ። ስለዚህ በሱ ቦታ ምን ይዘጋጅ ሲባል ያ የኢትዮጵያ ኤግዚቢሽን ሀሳብ አብሮኝ የኖረ ነገር ስለነበረ የኢትዮጵያ ኤግዚቢሽን እዚህ ብዙ አርቲስቶች አሉ፣ ሰዓሊዎች አሉ። አለቃ የነበረችው ሰው ያን ጊዜ ዌስት አፍሪካ ሴኔጋል ላይ ነው ብዙ የሰራችው ዘመናዊ ኮንቴምፕራሪ አርት ሆኖ የሴኔጋል ላይ እና ስለ ኢትዮጵያ ብዙ ታውቅም ነበረ። ኢትዮጵያውያን አርቲስቶች አሉ። ያን ጊዜ እስክንድር ቦጎሲያን ነበረ። ብዙ ሰዓሊዎች እሱ እያስተማራቸው፣ ሜንቶር ያደረጋቸው፣ የኮተኮታቸው ሰዎች ብዙ ነበሩ። ሌሎችም ሌሎችም ነበሩ። ስለዚህ እነሱን መኖራቸውንም እንድታት ደግሞ አዘጋጅ እሷ ስለምትሆን ሄዳ ደግሞ ስራዎቻቸውንም እንድታይ እኔና በጊዜው ከበደች ተክላብ ያን ጊዜ ሃዋርድ ዩኒቨርሲቲ ነበረች። ወዳጄ ጓደኛዬ ናት። ሊስት አዘጋጀን፣ የምናስበውን ሰው በሙሉ በአካባቢው ያለውን። መጨረሻ ላይ ምን ይሆናል፣ ያ ኤግዚቢሽን ኢትዮጵያውያኖች ከኢትዮጵያ ውጭ ያሉ ሰዓሊያን እና ሚክስ ሚዲያም የሚሰሩ የተለያዩ አርቲስቶች የሚሳተፉበት ኤግዚቢሽን ሆነ። ያ ሆነ ቲም በዛ ስር የሚካተቱ ሰዎችን ነው የተመረጡት መጨረሻ ላይ አስር አርቲስቶች ተመረጡ ከአስሮች ውስጥ ስድስቱ ሴቶች ነበሩ ለዚያ ጊዜ በጣም ጥሩ ነገር ነበር የራሱ ብዙ ሴት አርቲስቶች እንደዚህ ተሰብስቦ የሚታዩበት ብዙ አጋጣሚ አልነበረም እና እሱ ኤግዚቢሽን ተያያዘ መነሳሳት ሲጀምር እኔ ተመልሼ መሽጋን ሄጄ ትምህርት ቤት መጨረስ ነበረብኝ ከዚያ በኋላ አንድ ዓመት ቆይቶ ትምህርት ቤት ጨረስኩኝ። ኤግዚቢሽኑ ሁለት እና ሶስት ዓመት ይፈጃል። በዚህ ደረጃ የሚሰራ ኤግዚቢሽን መዘጋጀትና ማሰባሰብ ሁሉንም የኤግዚቢሽን ዲዛይን ምንን ምንን የሚሰራው ያለው ፕሮሰስ አለቀ ሲባል ደግሞ ተመልሼ መጥቼ ከዛ ኤግዚቢሽን ጋር የተያያዙ ፕሮግራሞች የማዘጋጀት እድል ሰጡኝ። ተመልሼ መጥቼ የመጀመሪያ ስራዬ ነው እንግዲህ ከትምህርት ቤሲ የምመጣውበት ምክንያት ያ ነው እና እዛ ጊዜ ደግሞ እንግዲህ እስክንድር አረፈ። የኤግዚቢሽኑ ተከፍቶ ገና መታየት እንደጀመረ ነው ያረፈው። አዎ፣ ሮብ ዕለት ተከፍቶ ቅዳሜ ዕለት ነው ያረፈው። ባልታሰበ ሁኔታ ነው ያረፈው። እስክንድር መጨረሻ ላይ የኤግዚቢሽን የእሱ ስንብት ኤግዚቢሽን እስኪሆን ድረስ ነው እንግዲህ ደህና ነበር። ሮብለታ ብረን ላይ ነው ተሁላችንም ተሰብስበን ሳሌዎቹ በሙሉ ነበሩ፣ ሌሎችም ሰዎች ነበሩ ትስለኛል። ደረጃውን ሲወርድ ራሱ ከሚዚየሙ ከላይ ሲወርድ የሚዚየሙ ሰራተኞች ጠየቁት ምን ይሰማሃል? ታዲያ ዛሬ እንዴት ነው የሚሰማ ሲሉት፣ ምን ትጠይቁኛላችሁ የዓለም ጫፍ ላይ ተቀምጬ ይኸው ኦፍ ወርልድ ይላል በእንግሊዝኛ እና በጣም የደስታ ጊዜ ነበር ያ የኢትዮጵያ አርቲስቶች ኮንተምፕራሪ አርቲስቶች እንዲህ በአንድ ጊዜ አንድ ቦታ መታየታቸው ለብዙዎቻችን የምንፈልገው ነገር ነው የተሳካው ያኔ። ከዛ ደግሞ ፕሮግራሚንጉ ላይ እንግዲህ ብዙ ሌላ ነገር መስራት ቻለን። ያን ታሪክ ለማያውቁ ይሄ ኤግዚቢሽኑ ራሱ በዩናይት ስቴትስ አንዱ ትልቁ ሚዚየም ነው ስሚትሶኒያን፣ በዛ ውስጥ ቀደም ብለን ያነሳነው የአፍሪካ ኪነ ጥበብ ቤተ መዘክር ውስጥ ሙሉ በሙሉ የኢትዮጵያዊ የሆኑ ስራዎች ለስድስት ወራት ገደማ የታዩበት ነው። እርሶ እጆን ያሳረፉበት ገና ከተማሪነት ጀምሮ ቅድም ገለጿቸው አስር ቱባ ቱባ ሳሊያን ተመርጠው ስራዎቻቸውን እንደ ልባችን የምንጎበኝበት እዛ የሚዋልበት አይነት አጋጣሚ የፈጠረውን ያህል ሌሎች በሮችም ተከፈቱ። የሙዚቃ የጸጋዬ ገብረ መድኅን ቀን የተለያዩ ዝግጅቶች በተከታታይ ተካሂደው ነበረ። እስኪ እነሱንም እንደው አለፍ አለፍ ብለን እናስታውሳቸው። ይገርማለ። አሁን ወደኋላ ሲታሰብ ቲንክ ኤግዚቢሽኑ መጨረሻ ላይ መዝጊያ ቀኑ ተራዝሞ ወደ ስምንት ዘጠኝ ወር ያህል ቆያ እና ይሄ በህዝብ ጋር ያለውን ፕሮግራሚንግ ትምህርታዊ የሆነውን ነገር ኦልሞስት ሙሉ ለሙሉ ለእኔ ሰጡኝ። እኔ ብዙ ሀሳቦች ይዤ መጣው በዛ በፕሮግራሚንጉ በኩል እንግዲህ የግጥም፣ የሙዚቃ የተለያዩ ከኢትዮጵያ ጋር የሚገናኙ ሰፋ ያለ የስዕልና የቪዥዋል አርት ብቻ ሳይሆን ሌላም ሌላም በሂዩማኒቲዙ በኩል ያሉ ነገሮችን ማስገባት ስለሚቻል ያንን ስናደርግ እንደገና እንግዲህ ዋሽንግተን ዲሲ መሆኑ ጥሩ ነገር ይሄ ነው። ብዙ የስነ ጥበብ የኪነ ጥበብ ሰዎች፣ የመድረክ ሰዎች አሉ እዚህ። ምናልባት ከጋሽ ጸጋዬ ጋር ይሁን ለብቻው ይሁን ብቻ ከዓለም ፀሐይ ወዳጆ ጋር የጣይቱን ኛ አመት ዝግጅት ያደረገን ጋሽ ጸጋዬ የልደቱን በዓል አከበርን። በዛ ጊዜ ደግሞ የግጥም ሲዲዩ ደርሶ የፌደራል ቤት ስለሆነ ሁሉም ሚውዚየም የስሚሶኒያን ሚውዚየሞች በጣም ጥብቅ ነው ወጋቸው። በፕሮግራሙም በኩል ማድረግ የሚችሉት ነገር ለአንድ ግለሰብ ብቻ የሚያተርፍ አይነት ስራ እንዲሰራ አይፈቅዱም እና በቃ እያንዳንዱ ቢሮ እያንኳኳው ጋሽ ጸጋዬ ማን እንደሆነም ማስረዳት ነበረብኝ። ልደቱን እዛ ማክበሩ ለምን እንደሚያስፈልግ የዘመን መሻገር አይነት ስሜት ነበረው። አንዳንዱ ጊዜ ላይ በቃ አሁን ነው ያለ ወይስ የበፊቱ ጊዜ ላይ ነው ያለነው ነበረ። ሁሉም በነበሩ በቃ ከሌሉም ደግሞ ስማቸውን እየጠራን ክፍል ውስጥ እንዲኖሩ ማድረጉ ራሱ ገብረ ክርስቶስንም ጨምረን አመጣናቸው። በቃ እዛ አጠገባችን እንዲሆኑ አደረግም በፕሮግራሚንጉ በኩል። ስለዚህ እሱም የማይገኝ እድል ነበረ። በጣም የደመቀ ዝግጅት ሆነ እሱኛው። ጋሻ ብዬ ፎርጅ ነበረ ከብደች ነበረች። የመጀመሪያው ግማሽ ፕሮግራሙ ልደቱ ስለነበረም ለጋሽ ጸጋዬ ክብር የሚነበቡ ግጥሞች ነበሩ፣ የአማርኛም እንግሊዘኛም ስራዎቹ። ከዚያ ደግሞ እሱ ተነስቶ የራሱንም ስራዎች አነበበ ነበበ ስለ እስክንድርና ስለ ገብረ ክርስቶስ ብዙ አወራ እና በአጭር ጊዜ ውስጥ ብዙ ጥሩ ነገር የመስራት እድል ነበረ፣ በእርግጥ የተቻለበት ነበረ። ከዚያ በኋላ ያን የመሰለ እድል ዳግም ያየው አይመስለኝም። በተለያዩ ጊዜያት በተለያዩ መድረኮች የኢትዮጵያውያን ኪነ ጥበብ ባለሙያዎች በአለሙያዊ ስራዎች ይቀርባሉ። ግን በዚያ ደረጃ በአንድ ጊዜ በጣም ብዙ ዘርፍ ያላቸው ሙዚቀኞቹ ሁሉ የተጫወቱበት እና በጋዝ የተጫወቱበት ጊዜ የሁለት እዚህ ይለኛል። ልክ ነው። እንግዲህ ይሄ ቀደም ብለን ካነሳ ነው ከዛሬ መስሪያ ቤቱ በስሚትሶኒያን ብሔራዊ ሙዚየም የአፍሪቃ ኪነጥበብ ቤተ መዘክር ዛሬ በምክትል ዲሬክተርነት የተቀላቀሉትን ወደኋላ ሄደንም የነበሩትን አጋጣሚዎች ነው የተመለከትነው። ይሄ ለየት ያለ አጋጣሚ ይመስለኛል። ቤተ መዘክሩ ከሚሰራቸው ስራዎች አንጻር የባህልና ኪነ ጥበብ መድረክም እንደመሆኑ ትምህርታዊም እንደመሆኑ ምን አይነት እድሎች ይታየታል አሁን የተረከቡት ኃላፊነት ምን አይነት እድሎችን የሚፈጥር ይመስሎታል ለረጅም ጊዜ ከኪነጥበብ እና ከባህል ከታሪክ ጋር ካሎት ቁርኝት ይሄን እድል አሁን ሲያገኙ ምን አይነት ስራዎችን ሊሰሩ ይችሉ ይሆናል ብሎ ተስፋ ያደርጋሉ። የተወሰነውን በሂደት ክፍት አይምሮ ክፍት ልብ ይዤ መግባት ነው የምፈልገው ይሄ ቤት በጣም ለእኔ ቤቱ ብቻ አይደለም፣ ውጭ ያለው የአበባው፣ የዛፉ፣ የካስሉ ያ ግቢው ራሱ ለእኔ በጣም ምናልባት እንደ ጸሎት ጸሎት ውስጥ የሚያስገባኝ አይነት ግቢ ነው። ያ ግቢ ገና ከወፎቹ፣ ከቅጠሎቹ ከሁሉ ነገር ይጀምራል። እዛ ውስጥ ሲገባ ያለው መንፈስ እና አንደኛ በሙሉ አፍሪካን የሚወክል ቤት ነው። ይህንን ስንል ሰዎቹ ያላቸው እውቀት በተለይ ኪሬተሮቹ የአርቱን የሚያዘጋጁት ሰዎች ስለ እያንዳንዱ የአፍሪካ ባህል ምንነት፣ ስለ ባህል ልምዶቹ፣ ስለ እውቀታቸው እነዛ ባህሎች ያላቸው እውቀት፣ የስነ ጥበብ እውቀት እና መገለጫዎች ብዙ ያውቃሉ እና ሰዎቹ ሌሎቹ ደግሞ ቴክኒካል ስራውን የኤግዚቢሽኑን፣ ኢንስቶሌሽኑን የሚሰሩት የሚያዘጋጁት ሰዎች ራሳቸው የሚገርም በቃ በጣም ጥልቅ እውቀት ያላቸው ሰዎች ናቸው። የመብራቱን ስራ የሚሰሩት ፕሮግራሚንጉን የሚሰሩት ከዚያ ደግሞ ይሄ ጥገና ኮንሰርቬሽኑን የሚሰሩት አሁን ደግሞ በአዲስ ደግሞ የተጀመረው እንዴት እንደተወሰዱ የማናውቀው ከሆነ አንዳንዶቹን ስራዎች የእነዚያን ስራዎች ምንጫቸውን አመጣል፣ እንዴት እንዴት እዚህ ቤት ደረሱ፣ እንዴት እኛ ከየት ገዛ ነው የገዛ፣ የሸጡልን ሰዎች ደግሞ ከየት ገዙት? የሚል ፕሮቭናንስ ይባላል የአንድን እቃ ታሪክ ማወቅ እንበለው እዚህ ኮሌክሽን ውስጥ እንዴት መጣ ለምለው ጥያቄ መልስ የሚሆን ወደኋላ ሊተረተር የሚችል ነገር አለው። ይሄ ደግሞ የሄድ ሄድና በቅኝ ግዛት ብዙ የውጭ ሀገር ዩሮፒያኖች በተለይ ፈረንሳዮች፣ እንግሊዞች ቅኝ ግዛት በሄዱበት ሀገር በግድ ከህዝቡ እንደ መስረቅ እንበለው ከሀገር ይዘው የወጡትን የአፍሪካን ንብረትና የባህል መገለጫ ነገሮች የመመለስ ቢያንስ ደግሞ መመለስ ካልተቻለ ደግሞ አብሮ የባላደራነት ስምምነት የመድረስ አይነት ስራ እየተሰራ ነው። በየሚውዚየሞቹ በተለይ ዩሮፕ ያሉ ሚውዚየሞች በጣም ይሄን ስራ እየሰሩ ነው። ግን ይሄም ትልቅ የአፍሪካ ኮሌክሽን ያለው ቤት ስለሆነ በደንብ በስሚትሶኒያን ደረጃ ሀያ አንድ ሚውዚየም አለው በሀያ አንዱ ሚውዚየም ውስጥ ይሄ ነገር ጥያቄ ሆኖ ተናገደ ነው እና የወደፊቱን ሳስብ እኔ ራሴ ደግሞ ገና የሚውዚየሙን አለም በደንብ በጥልቀት መማር ያለብኝ ነገሮች ይኖራሉ ግን ይታይኛል ብዙ አይነት ፖስቢሊቲ በደንብ ተስፋ ያለው ፕሮግራሚንግንም በተመለከተ አፍሪካ ካሉ ሚውዚየሞች ጋር ብዙ አይነት የግንኙነት እንቅስቃሴ አለ እስካሁንም የተደረገ ከዚህ ወዲያ ደግሞ እዚያው ኮንቲነንቱ ላይ እዛው አህጉር ውስጥ ያለ አንድ ኪዩሬይተር ሁሉ በዚህኛው ሚውዚየም ቅጥር ሆኖ የስዕል ኤግዚቢሽኖቹ የሚያዘጋጅ አድቫይዝ የሚያደርግ ግን እዚያው አህጉር ውስጥ ያለ ሰው የመቅጠር ሀሳብ አለ እና ለአፍሪካ የቆመ ሚውዚየም ነው ያንን ደግሞ በተግባር ማሳየት የሚፈልግ ነው። ስለዚህ ያ ማለት ብዙ ነገር ነው እንግዲህ ሲሰራበት ወደፊት ይመስለኛል። ተስፋዬ በጣም ከፍ ያለ ነው፣ ደስታይም እንደዚያው በጣም ደስ የሚል የስራ ጊዜ እንደሚሆን ነው ተስፋ የሚሰጥ ይመስለኛል። ዶክተር ሂራን እንግዲህ ዜናው በትኩሱ እንደተሰማ ነው እየተጫወት ነው ያለ ነው። ይሁን እንጂ ከመድረሱ በፊት የተጀመረ ይሁን እርግጠኛ አይደለም። የዚህ ፕሮግራም ተከታታዮች ኢትዮጵያውያን አድማጮቻችን ቀረብ የሚል አንድ በቅርቡ የሚታይ ስራ አለ። የዛን ስራ ምንነት የአቅራቢዎችን ማንነት፣ ዋሽንግተን ዲሲና አካባቢው ላሉ ደግሞ ማየትም ያንድልም እንዲያገኙ መሰረታዊውን ነገር ቢያስይዙ ነው አዎ በጣም ደስ ይለኛል። አጋጣሚ ነው እኔ ገና ሳልመጣ ሚውዚየሙ ሳልቀጠር በፊት የተጀመረ ፕሮጀክት ነው። ግን እንደ ድንገት አሁን ዲሰምበር አስራ ሶስት ነው የሚከፈተው። ቀኔ መኮንን የምትባል ዋሽንግተን ዲሲ ነዋሪ የሆነች ወጣት ስነ ጥበብ ውስጥ የምትሰራ ቪልዥዋል አርቲስት ናት። የፊልምም የስዕልም የፐርፎርማንስም ስራ የምትሰራ ናት። ስዕል ዳይሬክትሊ አይደለም ግን ቪዥዋል አርቲስት የምትሰራ ናት። ኢንትረስት የሚያደርጋት የምትሄድባቸው መስመሮች አብዛኞቹ የሴቶች የእናት የእህቶች ማንነትን በተመለከተ ነው። በቅርብ ጊዜ ቦልቲሞር ዋልተርስ ሚዚየም የነበረ ኤግዚቢሽን ካዘጋጆቹ ውስጥ ነበረች። አሁን በቅርቡ በሜዲተሬኒያን በጀልባ እየሄዱ ህይወታቸው ከሚያልፍ ሰዎች ታሪክ ሰብስባ በሱ ዙሪያ የሰራችው ስራ ነው አሁን የሚታየው። እና ስማቸውን የህይወት ታሪካቸውን ሰብስባ ለነሱ፣ ላለፉት ሰዎች ህይወት መታሰቢያ የሚሆን ላይት ቦክስ ነው የሚሉት መብራት በውስጡ የሚሄድ በላሊበላ መስቀል ቅርሶች የምትሰራቸው ስራዎች ናቸው። እነዛ ደግሞ በሰዎቹ ስም ይሰየማሉ እና እሱን ይሄ ሚውዚየም አኳየር አድርጓል። ኮሌክሽን ስብስባቸው ውስጥ አካተውታል። እሱን ነው የሚታየው። እሷም ደግሞ እዚህ ዋሽንግተን ዲሲ የምትኖር ስለሆነች ታዲያ ትኖራለች። ከእሱ ጋር ደግሞ አብሮ ከስብስባቸው ውስጥ አንድ ሁለት ሌላ የመረጡ ስራዎች አሉ። አንዱ ፎቶግራፍ ነው፣ አንድ ስዕል ነው። ስልሳዎች ውስጥ የነበረ የእስክንድር ስዕል ስብስብ ውስጥ ያለ አለ፣ የእስክንድር ቦጎሲያን። ሁለተኛው ደግሞ የአይዳ ሙሉነህ ይሄ ያን ጊዜ የኢትዮጵያውን ኤግዚቢሽን ባዘጋጀን ጊዜ ስብስብ ውስጥ የተገዛ ያን ጊዜ አይዳ ገና ከሃዋርድ ዩኒቨርሲቲ ወደ መጨረሱ ነበረች። እና ሁለት ፎቶግራፎች ስብስብ ውስጥ መገዛቱ በራሱ ለአንድ አርቲስት ትልቅ መነሻ የሚሰጥ ነው። የስራቸውን ጥራትና ትልቅነት ሚውዚየም ውስጥ ተገዝቶ ከገባ ስራቸው ትልቅ ደረጃ የሚሰጣቸው ነው ለስራቸው። እና የአይዳ ያን ጊዜ ገና እንደ ጨረሰች ትምህርት ቤት የተገዙ ሁለት ስራዎች አሉ። አንደኛው ይኖራል እና የኢትዮጵያ ኤግዚቢሽን ነው። በጣም ትልቅ የሚባል ኤግዚቢሽን አይደለም ግን ሰብሰብ ብለን የማክበር ምክንያት ይሆናል። አንድ አመት ያህል ወደ አንድ አመት የተጠጋ ጊዜ ክፍት ስለሚሆን ፕሮግራሚንግም እንሰራለን። ከዚህ ጋር በተያያዘ የኢትዮጵያ ፕሮግራሞች እንዳለፈው ጊዜ ደንብ እንሰራ ተስፋ እናደርጋለን። ስለዚህ በጣም ደስ ብሎናል። እሱ ነፃ ነው። ሁልጊዜ ስሚሲኔን ሚዚየም መግቢያውም ነፃ ነው። ቤተሰብም ምንም ይዞ መምጣት ይቻላል። በቀበሉ ቤታችሁ ይሆን በቅርብ ያላችሁ ወይ በዲሲም ስታልፉ ጋባጅ ጀራ ሰውም አለ። የበለጠ ተጨማሪ ዶክተር ሄራን ሰረቀ ብርሃን በስሚሶኒያን ኢንስቲትዩት የአፍሪቃ ስነጥበብ ሚዚየም ምክትል ዲሬክተር ለቆይታችን ለጊዜው አመሰግናለሁ። እግዜር ይስጥልኝ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202255505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። የተከበራችሁ አድማጮቻችን፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙ በመምራት አብሬያችሁ ያመሸሁት አስማማኝ ነው ነበርኩኝ። የፕሮግራም ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሆንላችሁ።